ከማህበረሰብ ለማህበረሰብ መልአከ ፀሐይ ቀሲስ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያ እና ኒውዚላንድ ሀገረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ በቅድሚያ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሱ እንላለን ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል። እንኳን አብሮ አደረሰን ወይዘሮ ማርታ። እኔም እንዲሁ ለአድማጮቻችንና አጠቃላይ በአውስትራሊያ ና በአካባቢ ለሚኖሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና ሌሎችም ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል አደረሳችሁ እላለሁ። እንደሚታወሰው የፈረንጆቹን የገና በዓል ከአንድ ሳምንት በፊት አክብረን የኦርቶዶክሳውያኖችን የገና በዓል የክርስቶስን ልደት በዚህ ሳምንት እናከብራለን። ማክሰኞ እንግዲህ የክርስቶስን ልደት ምክንያት በማድረግ መልእክቶትን ያስተላልፉልን ዘንድ በዚሁ ጋብዘናል። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እስመናሁ እስመናሁ ዜነወክሙ አብይ ዜና ዘይከውን ፍስሓ ለክሙ ወለኩሉ ዓለም እስመናሁ ተወልደ ለክሙ ዮም መድህን ዘውእቱ ክርስቶስ ቡሩክ በሀገረ ዳዊት። እነሆ ለህዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩም። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ሉቃስ ሁለት አስር እስከ አስራ ሁለት ቅዱስ ሉቃስ እንደሚነግረን እረኞች ከሰማይ መላእክት ጋር ተነጋግረዋል። የሰሙትንም የምስራቹን ቃል ከመላኩ ተቀብለው ለዓለም አዳርሰዋል። የክርስቶስ የልደቱ ዜና በሁለት በኩል ለዓለም ደርሰዋል። አንዱ በሰባ ሰገል በኩል ሲሆን ሌላው በእረኞቹ በኩል ነው። እረኞቹ የተነገራቸውን ምልክት ይዘው ወደ ቦታው ሂደው ሕፃን ተጠቅልሎ በግንግብ ተኝተው ተመልክተዋል። በተጨማሪም ስብሀት ለእግዚአብሔር በሰማያት ወሰላም በምድር ስምረት ሁለት እያሉ ከሰማይ መላይት ጋር ዘምረዋል። ይህ የሆነው በጌታችን በኢየሱስ ክርስቶስ ባለ ልደት ቀን ነው። ይህንን አረፍተ ነገር ምናልባት ሶስት ክፍሎ ማየቱ በጣም ጥሩ ይሆናል። ክብር ለእግዚአብሔር በአርያም የሚለው እግዚአብሔር በክብር በልልናና መልኮታዊ ስልጣን የነበረ ሲ መላይክ ሲመሰገን ና የሚኖር አምላክ መሆኑን ያመላከታል። ወሰላም በምድር ወይም በምድርም ላይ ሰላም የሚለው ቃ ኃይለ ቃልም የሰው ልጅ ከእግዚአብሔር ጋር መንፈሳዊ እርቅ እና ሰላም መጀመሩን የሚያመላክት ነው። የክርስቶስ ልደት ጎስቋላው የአዳም ዘር ከወደቀበት የሚነሳበት ወደ ቀድሞ ክብሩ የሚመለስበት ዋዜማ ላይ መሆኑን የሚያመላክት በተስፋ የተሞላ የሰላም ቀን እየመጣ መሆኑን ያሳየ ነበር። ለሰው ልጅ ከስጦታዎች ሁሉ በላይ ታላቁ ስጦታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። ለምድር ሰላም ለሰው ልጅም በጎ ፈቃድ ያመጣ በመሆኑ፣ ሶስተኛው ስምረቱ ለሰው የሚለው ነው። ለሰው ልጅም በጎ ፈቃድ። ይህ ሐረግ ለሰው ልጆች ያለውን ጥልቅ ፍቅርና የነገረ ድነትን እቅድ ቁልጭ አድርጎ ያሳየ ነው። እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ጸጋውን፣ ምረቱንና ማዳኑን ለሁሉም ሰው መስጠቱን አመላካች ቃል ነው። ይህ ማለት የተበተነው ቤተሰብ በእግዚአብሔር ይቅርባይነት ዳግም እየተዋሃደ አዲስ ቤተሰባዊ ፍቅር እየተጀመረ መሆኑን በግልጽ ያሳየ ነው። ከክርስቶስ ልደት ወይም ደግሞ ከዚህ ዛሬ ከምናየው ከታሪኩ ምን እንማራለን የሚለውን ምናልባት ማየት በጣም አሁን ላለንበት በሕይወታችን ውስጥ ለምናድርገው ነገር ጠቋሚ ነገሮች ልናገኝ እንችላለን። በክርስቶስ ልደት ሰባሰገል ከሰባሰገል ጽናትን ብርታትን ተስፋ ማድረግንና መታመንን እንማራለን። እነሱ በኮከብ እየተመሩ በእምነት በብርታትና በጥንካሬ ተጉዘው የተወለደውን ሰማያዊ ንጉስ አግኝተው እጅ መንሻቸውን ሰጥተው ጉዟቸውን አጠናቀዋል። ህፃኑን ሊገድል ከሚፈልገው ከሄሮድስ ተሰውረው ወደ ሀገራቸው በመመለስ ታማኝነታቸውንም አስመስክረዋል። ለእረኞች የተሰጥተው የተስፋ ቃል ስንመለከት ለሁሉ የሚበቃ ታላቅ ደስታና የምስራች ነው። የክርስቶስን ሰው መሆን ሰውነቱ ደግሞ ለሰው ልጅ መድኃኒት ለመሆን የጠፋውን ለመፈለግ የወደቀውን ለማንሳት የታመመውን ለመፈወስ ዲያብሎስ ከቤት ንብረቱ ያፈናቀለውን ቅዱስ ሕዝብ ወደሚወደው ወደ ቀድሞ ቤት ወደ ገነት ለመመለስ እንደመጣ የምንማርበት አካል ነው። ስለሆነም ይህንን የማያልቅ ደስታና ሰላም በክርስቶስ ልንጠብቀው ለታጨንበት መንግስትም እንድንበቃ እግዚአብሔር ይረዳን ዘንድ ልንጸልይበት ይገባል። በአጠቃላይ ይህ በዓል የሄሮድስን ጭካኔ፣ የሰባሰገልን ልግስና፣ የክርስቶስን ትሕትና የድንግል ማርያምን ቅድስና፣ ዮሴፍን ታማኝነት የምናይበት የሚያየንበት ነው። ይህ ከሆነ ከዚህ በዓል ምን እንማራለን? ወይስ ወንጀል ወንጀላቱን ምን ይነግሩናል? ክርስቶስ በሰላም እጦት የታወከውን የሰው ልጅ ፍለጋ እንደመጣ እኛም በአካልና በአእምሮ የታሰሩ ወገኖችን መጠየቅ እንዳለብን የሚያጠይቅ ነው። ሁለተኛው የመንፈስ ረሀብተኛ የሆነው የሰው ልጅን እንደጎበኘ ሁሉ እኛም በረሀብ አለንጋ የሚገረፉ ወገኖችን ከቤት ንብረታቸው ተፈናቅለው በጉስቁልና የሚኖሩትን በልግስና መርዳት እንዳለብን የሚያሳስብ ነው። ሶስት በጦርነት ውስጥ ሆነው የሚላስ የሚቀመስ ያጡ ወገኖችና ልጆቻቸው በምግብ እጦት ቆዳቸው ከአጥንታቸው ተጣብቆ የሚታዩ አሳዛኝ ወገኖችን እያየን ዝም እንዳንል የሚያመላክት ነው። የሰብአ ሰገል ስጦታም ለረጅም ዓመታት ተጉዘው ያንን ሁሉ ረሃበን ጠማን ብለው በእጃቸው ያዙትን ሳይሸጡ ሳይለውጡ ወርቁን እጣኑን ከርቤውን አምጥተው መስጠታቸው ይህንን የሚያመላክት ነው። ዘመናቸውን ሁሉ ሀገራቸውን አገልግለው ጧሪ ያጡ ወገኖችን ሰብስበው የያዙ ድርጅቶችን ለምሳሌ መቄዶንያን የመሳሰሉ ድርጅቶችን መጎብኘት ለነፍሳችን ድህነት ለስጋችን ረፍትን የሚያስገኝ ስለሆነ ይህንንም አብሮ ማሰብ ተገቢ ነው እንላለን። በአጠቃላይ በዓሉ የእምነት የእትትና የደስታና የሰላም በዓል እንደመሆኑ እግዚአብሔር ለሁላችን የደስታ በዓል እያደርግልን በመከራ ውስጥ ያሉትን ወገኖች ሁሉ እግዚአብሔር በምረት እጁ ይጎብኝልን። አምላካችን ወደዚህ ምድር የመጣው ለተወሰነ የሰው ዘር ሳይሆን ለዓለም ሁሉ መድኃኒት ለመሆን ነው። ስለሆነም እኛም ከዘርደው የተፈውሰን ለሀገራችንና ለሕዝባችን አብሮ ለመቆም ያብቃን። አሁንም ዳግመኛ እንኳን ለብርሀነ ልደቱ አደረሳችሁ። እንዲሁም በዚህ አጋጣሚ ኤስቢኤስ ሁልጊዜ በየበዓላቱ እየደወለ ከኮሚኒቲያችን ጋር ከህዝባችን ጋር እንድንገናኝ ስለሚያደርግ ለኤስቢኤስም ከፍ ያለ ምስጋና አቀርባለሁ። ቀሲስ መንግስቱ ከብሪዝበን እኛም እጅግ በጣም እናመሰግናለን። መላከ ጸሐይ ቀሲስ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ መልካም በዓል እንዲሆንልዎት በድጋሚ ምኞታችን ነው። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።